ሳይንስና ቴክኖሎጂ ባለንበት የዲጂታል ቴክኖሎጂ ዘመን የገንዘብ ተቋማት ለተጠቃሚዎች ፈጣን አገልግሎቶችን ለመስጠት አገልግሎቶቻቸውን ከዘመናዊ ዲጂታል ቴክኖሎጂዎች ጋር በማስተሳሰር ላይ ይገኛሉ። በዚህ ሂደት ግን የሳይበር ጥቃት ለተቋማቱ ትልቅ ፈተና ሆኗል። እንደ ሰው ሰራሽ አስተውሎት ያሉ ቴክኖሎጂዎች ፈጣን እድገት ማሳየት ደግሞ የሳይበር ወንጀል ስጋት ከፍ እንዲል አድርጓል። በመሆኑም የሳይበር ጥቃትን መከላከልና ደህንነትን ማረጋገጥ ለተቋማቱ ቅድሚያ የሚሰጠው ጉዳይ ሆኗል። ከዚህ አንጻር ተቋማቱ ችግሩን ለመከላከል የተለያዩ የጥንቃቄ እርምጃዎችን ይወስዳሉ። ያም ሆኖ የሳይበር ወንጀለኞች ባህሪያቸውን በመለዋወጥ አሁን አሁን ከተቋማቱ ይልቅ ጥቃቱን በተጠቃሚዎች ላይ እያደረጉ መሆኑ ይነግራል ሰሞኑን የኢትዮጵያ ንግድ ባንክ ባወጣው መረጃ መሰረትም ተጠቃሚዎችን ሊያጭበረብር የሚችል አደገኛ መተግበሪያ በማህበራዊ መገናኛ ዘዴዎች እየተዘዋወረ መሆኑን አስታውቋል። የሳይበር ደህንነት ከፍተኛ ባለሙያ የሆኑት አቶ ብሩክ ወርቁ እንደሚሉት እንዲህ አይነቱ መተግበሪያ ክፉ ሀሳብ ባላቸው ሶስተኛ ወገኖች የተላከ ሊሆን ይችላል። ካደረግኳቸው አንዳንድ ሪሰርሶች በመነሳት ይሄ አፕሊኬሽን የባንኩ ሰርቪስ ለሚጠቀሙ ተጠቃሚዎች በዋሳፍ እና በቴሌግራም ቻናል የሚላክ ካልታወቁ ሰርድ ፓርቲስ፣ ካልታወቁ ግለሰቦች ወይም ድርጅት ሊሆን ይችላል ማሊሸስ ኢንቴንሽን ወይም ብኩይ ሀሳብ ካላቸው ሰዎች የተላከ አፕሊኬሽን ነው የሚመስለው። ዩዘሮች ተጠቃሚዎች የሚላክላቸውን ሊንክ ክሊክ አድርገው ወደሚፈለገው ቦታ ይሄዱ እና አፕሊኬሽን ዳውንሎድ ያደርጋሉ። የአፕሊኬሽን በኋላ የማይጠበቅ የፋይናንሻል ፍራውድ ኮሚት ያደርጋሉ ወይም ይሰራል ማለት ነው። በዚህ መልክ የሚሰራ ነው የሚመስለው። ባንኩ ባስተላለፈው የማስጠንቀቂያ መልእክትም በዋትሳፕ እና በቴሌግራም የሚሰራጭ ፋርማ ፕላስ ወይም ሲቢኢ ባካንስ የተባለ አደገኛ መተግበሪያ በምርመራ ማግኘቱን ገልጿል። ይህ አሳሳች መተግበሪያ በማህበራዊ መገናኛ ዘዴዎች በሰፊው የተሰራጨ መሆኑን ባንኩ ጠቅሶ ደንበኞቹ መተግበሪያውን በስልካቸው ከጫኑ ያለፈቃድ ገንዘብ ማስተላለፍ እንደሚችልም አስጠንቅቋል። የሳይበር ደህንነት ከፍተኛ ባለሙያው አቶ ብሩክ የመሰሉ ማጭበርበር በሳይበሩ ዓለም የተለመደና በሁለት መንገድ የሚፈጸም ነው ይላሉ። በሁለት መንገድ ጥቃቱን ይፈጽማሉ። አንዳንዴ ማኑዋል ስልክ በመደወል ቪዥን በምንላቸው መንገዶች፣ ሌላ ጊዜ ደግሞ ኦቶሜትድ የሆኑ ቦቶችን በመጠቀም ሰዎችን ወዳልተፈለገ ሳይት አስወጡ በኋላ ያልተፈለጉ አፕሊኬሽኖችን እንዲጭኑ በማድረግ ራሳቸውን አክቲቬት ማድረግ የሚችሉ አፕሊኬሽኖችን በመስራት ፋይናንሻል ፍራውድ ይፈጽማሉ። በበይነመረብ በሚደረግ የባንክ አጠቃቀም ወይም በኦንላይን ባ ባንኪንግ የሚፈጸሙ የሳይበር ጥቃቶች ከሚመጡባቸው መንገዶች መካከል በኢሜይል በሚመጡ መልእክቶች ወይም ፊሽንግ፣ ክፉ ሀሳብ ያላቸው የኮምፒውተር ሶፍትዌሮች ወይም ማልዌርስ፣ በማህበራዊ መገናኛ ዘዴዎች የሚመጡ መተግበሪያዎች ወይም ሶሻል ኢንጂነርስ፣ የአገልግሎት መስተጓጎል፣ የወይህብ ማጭበርበር እንዲሁም የማንነት ስርቆት ጥቂቶቹ ናቸው። በገንዘብ ተቋማት የሚደረግ የሳይበር ጥቃት በጎርጎሪያኑ 2021 እና 2022 ዓመተ ምህረት በአብዛኛው በማልዌር ወይም ክፉ ሀሳብ ባላቸው የኮምፒውተር ሶፍትዌሮች የሚፈጸም ጥቃት ነበር። በአሁኑ ወቅት ግን የማህበራዊ መገናኛ ዘዴዎች አጠቃቀም እያደገ በመምጣቱ በማህበራዊ መገናኛ ዘዴዎች በሚመጡ መተግበሪያዎች የሚፈጸም ጥቃት እየጨመረ መምጣቱ ይነገራል። ባንኩ ባሰራጨው መረጃም የሰሞኑ አደገኛ መተግበሪያ በማህበራዊ መገናኛ ዘዴዎች የሚመጣ በመሆኑ ተጠቃሚዎች ከማጭበርበር አደጋ ራሳቸውን ለመጠበቅ በተለይ ከቴሌግራም ዋትሳፕና ፌስቡክን ከመሳሰሉ ማህበራዊ መገናኛ ዘዴዎች መተግበሪያዎችን አውርደው እንዳይጭኑ አሳስቧል። እንደ አቶ ብሩክ ገለጻ በዚህ መንገድ የሚመጡ የበይነመረብ የማጭበርበሪያ ዘዴዎች ከፊት ለፊት ሲታዩ ጥሩ ነገር የሚሰሩ ወይም እንደ ማስታወቂያ ወይም ሽልማት የሚሰጡ ይመስላሉ። ተጠቃሚዎችም እነዚህን የሚያጓጉና የሚያታልሉ ነገሮችን በማየት ባለማመዛዘን በችኮላ እንዲጭኗቸው ሊያደርጉ ይችላሉ። በዚህም የሚያስፈልጓቸውን መረጃዎች ከተጠቃሚው በመውሰድ ጥቃቱን እንደሚፈጽሙ ይገልጻሉ። ብቻ ፊት የተቀባ መልካም ነገር የሚሰራ የሚመስል ነገር ያስቀምጡና ዩዘሩ በዚያ ጠምዶ አፕሊኬሽኑ ዳውንሎድ ያደርጋል። ሶዳት ፕሮን ከዚያ አፕሊኬሽኑን ዩዘሩ ይጭናል። ተጠቃሚው ልክ አፕሊኬሽኑን ዩዘሩ እንደጫነ ያው በስሜት ነው የሚጭነው፣ ብለና እሱ የምናደርገው ምክንያቱም ሰክሽን ጥናት አላደረገም። አፕሊኬሽኖች ብዙ ጊዜ ዞሮችን የሚጠይቋቸው ፐርሚሽኖች ይኖራሉ ወይም ሞባይሎች ፎቶን አክሰስ ላደርግ ነው ስክሪንን ሪከርድ ላደርግ ነው ኮንታክቶችን አክሰስ አደርጋለሁ ምናምን የሚሉ የሚፈልጓቸው ለዚያ ለጥቃት የሚመቻቸውን ነገር ሁሉ ፐርሚሽን ይጠይቃሉ ዩዘሩ አክሰብት አድርጎ ያልፋል ማለት ነው ከዚህ ኢንስቶል ከተደረገ በኋላ ምንድን ነው የሚያደርገው አፕሊኬሽኑ ዳታ ኮሌክት ነው የሚያደርገው ኮሌክት የሚያደርጋቸው ዴታዎች ክሬዴንሻሎች ወይም የይለፍ ቃላት እና ሌሎች የመግቢያ ቁቆች ሊሆኑ ይችላሉ የግለሰቡ ፋይናንሽል ትራንዛክሽንስ ሊሆኑ ይችላሉ ሴሽን ኢንፎርሜሽን ወይም ደግሞ በሂደት ላይ ያለ የግንኙነት መስመር ሊሆን ይችላል። እንደዚህ የመሳሰሉ ጠቃሚ ኢንፎርሜሽኖችን ከሰበሰበው በኋላ የዩዘሩን አክቲቪቲ ሞኒተር ያደርጋል ይከታተል ከዚያ ሴሽን ባለውና ጠቃሚ የሆኑ ክሬዴንሻሎችን ኦፕን ባደረገ ጊዜ ፋይናንሻል ፍራውድ ይፈጽማል። ማለት በዚህ ሁኔታ የተጠቃሚውን የይለፍ ቃልና ሌሎች ጠቃሚ መረጃዎች በድብቅ ከሰበሰቡ በኋላ እነዚህ አደገኛ መተግበሪያዎች አቶ ብሩክ እንደሚሉት ተጠቃሚውን መስሎ ገንዘብ ማውጣትን ጨምሮ የተለያዩ የሳይበር ጥቃቶችን ይፈጽማሉ። ፋይናንሻል ፍራውድ የሚፈጽሙት እንደ ወደ ዩዘሩ ስልክ የሚላኩ ሜሴጆችን፣ ኖቲፊኬሽኖችን፣ ዋን ታይም ፓስወርዶችን የመሳሰሉ ጠቃሚ መረጃዎችን ኢንተርሴፕት በማድረግ ዩዘሩን ኢምፐርሶኔት በማድረግ ወይም ደግሞ በእሱን ተመስለው በመግባት ትራንዛክሽን ተክሰስፉ ይፈጽማሉ። ማለት ይህን ሲያደርጉ ዩዘሩ ላያውቅ ይችላል። ምክንያቱም አንዳንድ ጊዜ ከኮማንዴንግ ኮንትሮል ሴንተር ወይም ደግሞ ማሌሽየስ አክቲቪቲ የሚፈጽመው አካል ከሚጠቀምበት ሰርቨርና ሲስተም በቦት አማካኝነት የሚካሄዱ ነገር ሊሆን ይችላል ወይም ማኑዋሊ ደግሞ ተቀምጠው የሚሰሩት ሊሆን ይችላል። ብዙ ጊዜ ለብዙ ሰዎች እንደዚህ አይነት ነገር ሲደረግ ሰዎች ያደርጉታል ተብሎ ያስታስበ ፋይናንሻል ትራንዛክሽን ካከናወኑና አንድ ሰው ካጠቁ በኋላ ወይም ካጠመዱ በኋላ በዚያው አይቆሙ። ፐርሚሽን ፈቃድ በሚጠይቁ ጊዜ ለምሳሌ ምን ይጠይቃሉ? የኮንታክት ኢንፎርሜሽኖችን አክሰስ ማድረግ ይጠይቃል። ስለዚህ የሰውዬውን ኮንታክት አክሰስ ካደረጉ በኋላ ሰውየው በዋትስአፕ ኮንታክት የሚያደርጋቸው በቴሌግራም ኮንታክት የሚያደርጋቸውን ሰዎች ሁሉ የዘር ማኗሪ ወይም ደግሞ ኦቶሜትድ በሆነ መንገድ ቦትና አሁን ደግሞ ጂፒ እንደዚህ አይነት ፋሲሊቲዎችና አቅሞችን በመጠቀም ለሱ ኮንታክቶች ሁሉ ሊንክ ይልካሉ ማለት እሱ ልክ እንደላካላቸው አስመሶ ሰውየው ላይ ያቅ ይችላል። እሱም ብቻ ሳይሆን እሱ እንደ ስፕሪንግ ቦርድ ወይም እንደ መስፈንጠሪያ አገልግሎ ሌሎችን፣ ዘመዶችን፣ ጓደኞችን የሚያውቃቸውን ሰዎች ኮንታክት ውስጥ ያሉ ሰዎችን ሁሉ የጥቃት ኢላማ ማድረግ ይችላሉ ማለት። ባለሙያዎች እንደሚሉት በበይነመረብ የባንክ አጠቃቀም ሂደት የውሂብ ወይም የመረጃ ጥሰቶች ያልተፈቀደ ግልና የገንዘብ መረጃ ስርቆትን በማስከተል በገንዘብ ነክ መተግበሪያዎች የሚደረግ ግብይትና የገንዘብ ዝውውር ላይ ከፍተኛ አደጋ ይፈጥራሉ። ለዚህ ደግሞ በቂ ያልሆነ ማረጋገጫና ምስጠራ፣ አስተማማኝ ያልሆነ የይለፍ ቃል መጠቀም እንዲሁም ደህንነቱ ያልተጠበቀ የአውታረ መረብ ግንኙነት ከፍተኛ አስተዋጽኦ ያደርጋሉ። ስለሆነም ተጠቃሚዎች የራሳቸውን ጥንቃቄ ካላደረጉ መተግበሪያው እንደተሰጠው የጥቃት ኢላማ የተለያዩ ጥቃቶችን ሊያደርስ ይችላል። ዘርፈ ብዙ ጉዳቶች ሊኖሩ ይችላሉ። አፕሊኬሽኑ እንደተሰጠው ኦብጀክቲቭ፣ አንድ አፕሊኬሽን ያው የማሌሽየስ ኢንቴንት ያለውን ሰውዬ ሀሳብ ይዞ ነው የሚመጣው እና ወደ ፋይናንሻል ክራይሞች ስንመጣ በዋናነት የፋይናንሻል ወንጀል የሚፈጽሙ ሰዎች ሞቲቫቸው ገንዘብ ማግኘት ማትረፍ፣ ስለዚህ ያንን ገንዘብ ሊዘረፉ ያለፈ ፈቃዳቸው ኢቨን ያለ እውቅናቸው ገንዘብ ሊዘረፉ የሚችሉበት ሰፊ አጋጣሚ ነው የሚኖረው ማለት ነው። ለምሳሌ የንግድ ባንክን አፕሊኬሽን የወሰድን እንደሆነ ማስታወቂያ የወሰድን እንደሆነ፣ ያለ እውቀታችሁና ያለፈቃዳቸው ገንዘብ ሊወሰድ ይችላል ብሏል። ያ ማለት ነው ማለት ነው ከጀርባ ዩዘሮቹ ሳያውቋ ሌሎች አፕሊኬሽኖች ላይ ተለጥፎ የሚሰራ ቅድም እንዳልኩሽ፣ ራሱን ደብቆ እና እዚያው ተቀምጦ አክቲቪቲ የሚያደርግ የሆነ ቦት ወይም ኦቶማቲክ የሆነ የወንጀል አክቲቪቲ ከጀርባ ይኖራል። ገንዘብን መሰረት ያደርጋል። ስለዚህ ገንዘብ ሊዘረፍ ይችላል። አካውንት ሬኮቨሪ ይሆናል። የሰውየው አካውንት ሙሉ በሙሉ ሊወሰድ ወይም በወንጀለኞች በክሪሚናል ስኩት ሊሆን ይችላል። ያልሰራውን ወንጀል እንደሰራ ሊጠይቅበት የሚችልበት አጋጣሚ አለ። ይጣራ ለምሳሌ ቢኮስ ከሱ ስልክ መሴጆች ተልከው ኮንታክቶቹ አክሰስ ተደርገው ሌላ ሰው ከላይ ነላከል ነው ብሎ ከሱ ሊጠይቅ የሚችልበት አጋጣሚም ሊኖር ይችላል። እንዲህ አይነት ወንጀሎች ሊፈጸሙ ይችላሉ። የመሰሉ ጥቃት በአሁኑ ጊዜ በተለያዩ ሀገሮች የተለመደ ነው የሚሉት አቶ ብሩክ፣ ይህም ቀጥታ በሰዎች ወይም ለቦቶች ትእዛዝ በመስጠት ሊፈጸም ይችላል። ስለሆነም ተጠቃሚዎች ችግሩን ለመከላከል ተገቢውን ጥንቃቄ ማድረግ እንዳለባቸው አሳስበዋል። ፕሪቬንት ማድረግ የሚቻለው ምንድን ነው? አዌርነስ ማወቅ፣ ማንኛውም ነገር ኢንቫይት ተደርጎ እንደዚህ ቴሌግራም፣ ዋሳፕ ፌስቡክ በመሳሰሉ የሶሻል ሚዲያ ቻናሎች አንድ ነገር ሲደርስ በተለይ አንሶሊሲትድ ከሆነ ወይም እኛ ያልጠየቅነው ካላወቅነው ሰው ኢቭን ካወቅት ነው ሰው ቢሆን የሚመጣ ነገር ሲኖር ዝም ብሎ ሄዶ ክልክ አለማድረግ፣ ቬሪፋይ ማድረግ የላከልኝ ሰውዬ እንዲህ አይነት ሊንክ ልካ አለ ወይ አንታውቅ ሆነው ወይ ያደረግከው ምንድን ነው የሚሰራው ለምን ላክልኝ የሚለውን ነገር የምናውቋቸው ኮንታክቶች ሲሆኑ ድረስ መጠየቅ። ሰምበዲ ኢንቫይት ያደረገን ነገር ሁሉ ሰውዬውን ስለምናውቀው ትክክለኛ ነገር ነው ማለት አይቻልም። ቢኮዝ ቅድም እንዳልኩት የሚላከው ሜቢ ያን ሰውዬ ባላወቀበት መንገድ እሱም ተጠቅቶ ሊሆን ስለሚችል ዩዘሮች ማወቅ የሚኖርባቸው ነገር ምንድን ነው እነሱ ዲቫይስ ውስጥ እነሱ አካውንት ውስጥ ሌላ ሰው አክቲቭ የሆነ መሆኑንም ቼክ ማድረግ እንደሚችል ይችላሉ ዲቫይዝ ኢንፎርሜሽን ሴት አፕ ውስጥ ይገባሉ ለምሳሌ ቴሌግራም ከሆነ ዲቫይዝ ውስጥ ይገባሉ ከነሱ አካውንቶች ውጭ ሌላ አክቲቭ የሆነ ኮምፒውተር ወይም ሲስተም ካለ እሱን ሪቮክ ማድረግ ወይም ሪሙቭ ማድረግ እንዳለባቸው ማውጭ ይኖርባቸዋል ቤዚካሊ ማድረግ ያለባቸው ግን ማንኛውንም ሊንክ ዳውሎድ አለማድረግ ለነሱ ያልተባለ ኢንፎርሜሽን ከመጣ ቬሪፋይ ማድረግ ከዚ በተጨማሪ ፖፕአፖችን ወይም ደግሞ እነዚህ ብቅ የሚሉ መረጃዎች ካሉ እነሱን አለመንካት ከዚህ በተጨማሪ ተጠቃሚዎች የሚያጠራጥር እንቅስቃሴ ሲመለከቱ የገንዘብ ዝውውር መረጃዎችን ከባንኩ መጠየቅና ማረጋገጥም እንደሚያስፈልግ ገልጸዋል። በአጠቃላይ ተጠቃሚዎች የዲጂታል ቴክኖሎጂ እውቀትን ማሳደግና ራሳቸውን ማዘመን፣ ባለብዙ ደረጃ የይለፍ ቃል መጠቀም፣ ከማያውቁት ምንጭ መተግበሪያን አለመጫን፣ ተጠቃሚዎች የሚደርሳቸውን መረጃ ከትክክለኛ አካል መምጣቱን ማጣራትና ማረጋገጥ ባንኩ የሚሰጣቸውን መመሪያ መከተል እንዲሁም አጠራጣሪ ጉዳዮች ሲገጥሟቸው ባንክን መጠየቅ ተገቢ መሆኑን ባለሙያው አመልክተዋል። ከዚህ አልፎ ችግሩ ካጋጠመ ግን ተጠቃሚዎች ለገንዘብ ተቋማቱ እንዲሁም ለሚመለከታቸው የሕግ አካላት ፈጥኖ ማሳወቅ የሚደርሰውን ጉዳት ለመቀነስ እንደሚረዳ የሳይበር ደህንነት ባለሙያው አቶ ብሩኮርጉ ገልጸዋል። በሌላ በኩል ባንኮች በስማቸው ሀሰተኛ መተግበሪያዎች፣ ድረገጾች እና የማህበራዊ መገናኛ ዘዴዎች ካሉ በተለያዩ መንገዶች እነሱን ማስቆም ተገቢ መሆኑንም ጠቁመዋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።